በሲዳማ ስም የተደራጁ ሁለት የፖለቲካ ድርጅቶች ተቀናጅተው የሲዳማ ህዝብ መብት ለማስከበርና የዲሞክራሲ ስርዓት ለመገንባት ያስችለናል ያሉትን ጥምረት ፈጠሩ። በኢህአዴግ ፓርቲ ውስጥ የተደረገው የስልጣን ለውጥ ባይመጣ ሲዳማ ክልል የመሆን መብቱ አይጠበቅለትም ነበር ሲሉ የፓርቲዎቹ መሪዎች ለቪኦኤ ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ሪፖርት አለው። ጥምረት የፈጠሩ ሁለቱ ፓርቲዎች የስዳማ ብሔራዊ ዲሞክራሲያዊ ፓርቲ ሴበዴፓና የስዳማ ሀዲቾ ህዝብ ዲሞክራሲያዊ ፓርቲ ሲያደር ሲሆኑም የስዳማን ህዝብ ጥቅም ለማስከበርና ዲሞክራሲያዊ ስርዓትን ለመገንባት በጥምረት ለመስራት መስማማታቸውን ነው የስዳማ ብሔራዊ ዲሞክራሲያዊ ፓርቲ ሰብሳቢ አቶ ተስፋ ማርያም ጉጁ ተናገሩት ችን መካከል የርዕዮተ ዓለም አንድነት አለ። ይህ መተዳደሪያ ደንብም አርቅቀን እንግዲህ የፓርቲ ማዕከላዊ ኮሚቴ የፓርቲዎቹን ጠርተን ካጸደቅን በኋላ ያው ሌጋሊቲን ለማግኘት ወደ ምርጫ ቦርድ ለመሄድ እያሰብን ነው። እንግዲህ በምርጫ ቦርድም ያው ተጋግዘን ተባብረን በሲዳማ ውስጥ ደግሞ አንድ ዓላማ ያላቸው ሁለት ፓርቲዎች በተለያዩ ምልክቶች ለምርጫ በቀርቡ ውጤት እንደማይኖር ስለተገነዘብ ከዛም አልፎ ለሲዳማ ሕዝብ አንድነትም ይበጃል ብለን ስለምናምን ነው እንግዲህ ተባብረን ለመስራት ለመቀናጀት፣ ብሎም ያው ከሚመጣው ምርጫ በኋላ ውጤቱን አይተ ሁኔታው ደግሞ መች ከሆነ እስከ ውህደትም ድረስ ለማየት እያሰብ ነው። የሲዳማ ብሔራዊ ዲሞክራሲያዊ ፓርቲ ሲብዴፓ የሶሻል ወይም ማህበራዊ ዲሞክራሲ ርዕዮተ ዓለም ተከታይ ሲሆን፣ ሲሃደድ ደግሞ በሲዳማ ውስጥ የሚገኙ የተጨቆኑ የህብረተሰብ ክፍል መብት የሚሟገት ፓርቲ ነው። ታዲያ ለጥምረታቸው ምክንያት የሆነውም በርዕዮተ ዓለም መመሳሰልና አንድ አይነት ቋንቋ ለመናገር ተመሳሳይ ባህላዊ እሴት ላለው ለሲዳማ ህዝብ መታገል መሆኑን የገለጡት በሲዳማ ስም የተደራጁ እነዚህ ሁለቱ ፓርቲዎች ለ2012 ምርጫ በአንድ ምልክት እንደሚወዳደ የሚያስተዳድሩ ነው የስዳማ ሀዲቾ ህዝብ ዲሞክራሲያዊ ድርጅት ሰብሳቢም አቶ ሰለሞን ቦርዳ ተናገሩት። ግር አኳያ የተለያየ ፖለቲካ ፓርቲም ሆነ ብንደራጅ አመለካከታችን ሄዶ የመገናኘት ሁኔታችን አንድ ስለሆነ ብንቀናጅ ይሻላል። ከዛም አልፎ ሁኔታው በስምጅት ውስጥ የነበረው ሁኔታ በጣም የተሻለ ሲሄድ ወደ ውህደትም ቅድመ ሁኔታ ፈጥረናል። መልካም። አሁን የእናንተ ፓርቲ ጥምረት ሲፈጠር መነሻ ሀሳቡ ፕሮግራማችሁም ፖሊሲያችሁም መቀራረብ ስላለው ወይም ስለሚመሳሰል በአንድነት ለመታገል ነው ወይም ለማታገል ነው የወሰናችሁት? በሁለት ሺህ አስራ ሁለት ምርጫ ሁለቱ ፓርቲ እንደ አንድ ፓርቲ ነው ወዳደሩት ማለት ነው ወይስ እንዴት ነው የሚሆነው? በህጋዊ ሰውነታችን እንደተጠበቀ ሆነው አንድ ከውስጣችን አንድ ስያሜ ይወጣል። በዛ ስያሜ በአንድ ምልክት ላይ እንወዳደራለን። ከዛም ከዚህም የተወጣጡ ተወካዮች ይወጣሉ። የስዳማ በክልል መደራጀት ጥያቄ ባለፈው አንድ ዓመት ውስጥ ምላሽ ማግኘቱን ከለውጡ ጋር የሚያያዙት አቶ ተስፋ ማርያም በክልል መደራጀት ለስዳማ ህዝብ ያለውን ጥቅም በተመለከተም ሀሳባቸውን ሰንዝረዋል። ዶክተር አብይ ወደ ስልጣን ስመጡ የስዳማ ህዝብ ህጉን ተከትለው ከመጣ ክልል ለመሆን መብቱ መቶ በመቶ የተጠበቀ ነው የሚል ቃል ገብተዋል። እሳቸው በተናገሩት መሰረት ነው እንግዲህ ሁኔታው እንዲህ በፍጥነትም ልሳካ ይቻለሁ ብለን እናምናለን። ወደ ጥቅሙ ስንመጣ ደግሞ አንድ ብሔር የራሱን ክልል ከመሰረተ የክልል ለመሆን መብቶችን ተጠቃሚ ሆ የራሱን በራሱ አስተዳደራል በራሱ ቋንቋ እስከ ጠቅላይ ሰበር ሰሚ ችሎት ድረስ ዳኝነት በራሱ ቋንቋ ይሄ በክልሉ ውስጥ ያለውን ንብረት የመቆጣጠር አዋጅ የማውጣት ክልሉን የሚያስተዳድርበትን የራሱን የሆነ ህገ መንግስት በማርቀቅ በሀገሪቱ በክልሉ ውስጥ ደግሞ ያለውን ጥሬ ሀብትም በህገ መንግስቱ በመፈቅደው ደረጃ በራሱ የመጠቀም መብት ይኖረዋል። ምንድን ነው ከዚህ ቀጥሎ መደረግ ያለበት? ሲዳማ እንግዲህ የራስን ክልል መብት አግኝተዋል። ይሄ ብቻ በቂ ነው ብለን አናምንም። ብዙ ማህበራዊ ችግሮች አሉ። ሲዳማ ውስጥ የመልካም መስተዳደር ችግሮች አሉ። ላለፉት ሀያ ስምንት ዓመታት ስልጣን ላይ የቆዩ በሙስ ና በሌላም በሌላም የሚጠረጠሩ ብዙ ግለሰቦች አሉ። የተጨቆኑ ሰዎች አሉ። ድምጻቸውን ማሰማት ያልቻሉ ማህበረሰቦች አሉ ሲዳማ ውስጥ። በዚህ አኳያ እንግዲህ ከሲዳማ ህዝብ የሚጠበቀው አንድነቱን ጠብቀው መጓዝ ብቻ ነው። አድሎ አካባቢዎች ጸዳ ዳኝነት ስርዓት ከፖለቲካ ወገንተኝነት ያልመነጨ ሹመት በሲዳማ ውስጥ ያስፈልጋል። ሁለቱ ፓርቲዎች የተጣመሩት ከሲዳማ ዞን ውሳኔ ህዝብ ጋር የተገናኘ አለመሆኑና ከ2011 ዓመተ ምህረት ጀምሮ ሲመክሩበት የነበረው ጉዳይ እንደነበረም አቶ ተስፋ ማረም ገልጠዋል። የፓርቲዎቹ መሪዎች ለቪኦኤ በሰጡት ቃል ሲዳማ በክልል የመደራጀት ህገ መንግስታዊ መብቶ የተጠበቀለት በኢህአዴግ ፓርቲ ውስጥ በተፈጠረው ለውጥና የስልጣን ሽግሽግ እንጂ ለውጡ ባይመጣ ኖሮ ስዳማ ይህንን እድል አሁንም በአምባገነኖቹ ተከልክሎ ይቆይ ነበር ሲሉ ነው ተናገሩት። ትላንት የስዳማን በክልል መደራጀት ጥያቄ በኃይል ሲከለክሉ የነበሩ ግለሰቦችና ፓርቲዎች ዛሬ ደርሶ ለስዳማ ህዝብ አዛኝና ተቆርቋሪ ሆነው የቀረቡ መሆናቸውን ገልጠዋል። የስዳማ ህዝብ ጥያቄ ረዥም ዘመን ያስቆጠረ ጥያቄ ነበር። ቀደም ሲልም ይህ ጥያቄ ሲዳፈን የቆየው በአምባገነኖች ነው። ኢህአዴግ በዙ ሀያ ሰባት ዓመት ሲቆጣጠር አካባቢ በተለይ እነዚህ ኢህአዴግን ቁንጮ የሚመሩ አካላት ስዳማ ወደ ነጻነት እንዲደርስ አልፈለጉ። ስለዚህ ሁሌ ጥያቄዎች ይነሳሉ። ሁሌ ደግሞ ጥያቄዎች በሚነሱበት ጊዜ ለጥያቄዎች መፍትሄ የሚሰጥ አካል የለም። ጥያቄዎችን ከመስማት ባሻገር መፍትሄ የሚሰጥ አካል የለም። እነዚያ አካሎች ደግሞ በአጋጣሚ በዚህ በአዲሱ ለውጥ ሲለወጡ፣ በለውጡ ሰበብ ደግሞ የስዳማ ጥያቄ ተነሳ። ስለዚህ ይሄ አዲሱ ለውጥ አዲስ ነገር ነው ያሳየው። አዲስ ለውጥ ባይመጣ ኖሮ ስዳማ የራሱን ክልል ማግኘት አይችልም ነበረ። በቀጣይ በትኩረት መስራት ስላለባቸውም ጉዳይም በፓርቲዎቹ ምሮች ሀሳባቸውን ገልጠዋል በህገ መንግስትም ያው አስረኛ ክልል ተብሎ ሊመዘገብ ይገባል። በሌላው በህዝቡ ዙሪያ ግን ልዩ ጥናት ሊደረግ ይገባል። በአዋቂዎች ሟዋተዎች ራሳቸው በደንብ በተጠና ሁኔታ ሊደረግ ይገባል። ህዝቡም ደግሞ ቀደም ስል ከነበረ ሁኔታ ወደ ልማቱ እንድነሳሳ ልማቱም ደግሞ ህዝብን ሊሰጥን በሚችል አይነት ከዚህም ተያይዞ ደግሞ ካለው ከአገራዊ ሁኔታ ጋርም የሚገናኝበት መሰረታዊ ሰንሰለታዊ ስራ ሊሰራ ይገባል። ቀጥሎ ያለው ሂደት ከክልል እስከ ታችኛው አካል ድረስ ህዝቡ ሙሉ በሙሉ ተጠቃሚ ሊሆን በሚችል አይነት ህዝብን አወያይተው ሌሎች አዋቂዎችም ገብቶበት ስራውን በአግባቡ ሳይንሳዊ በሆነ ሁኔታ ተሰርቶ በምስል የነበሩ ጉዳዮች እና ልዩነቶች የሚወገድበት እና በሁለንተና በገጽታው ተጠቃሚ መሆን የሚችልበት ስራ ሊሰራ ይገባል ብዬ አስባል። ከጥቂት ቀናት በፊት አስረኛው የኢትዮጵያ ብሔራዊ ክልላዊ መንግስት ሆኖ ለመደራጀት የሚያስችለውን በውሳኔ ህዝብ ድምፅ ያረጋገጠው የሲዳማ ዞን ከሌሎች የኢትዮጵያ ብሔር ብሔረሰቦችና ህዝቦች ጋር ያላቸውን ባህላዊና ሰላማዊ መስተጋበር ይበልጥ ማጠናከር ይገባቸዋልን ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም